የደቡብ ሱዳን የውጭ ጉዳይ ሚኒስትር መንግስታቸው ባለፈው ነሐሴ ወር በቀድሞ ምክትል ፕሬዚዳንት ሪያቅ ማቻር በሚመሩት አማጽያንና በፕሬዚደንት ሳልቫኪር መንግስት መካከል የተፈረመውን የሰላም ስምምነት ተግባራዊ ለማድረግ በቁርጠኝነቱ እንደጸና ነው ሲሉ በድጋሜ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን የተናገሩት መንግስታቸው በስምምነቱ በተጠቀሰው መሰረት ኃይሎቹን ከመዲናዋ ጁባ ማስወጣት መጀመሩን ይፋ ባደረገበት በትናንትና እለት ነው። የአሜሪካ ድምፁ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታ የታቀርባለች። የመንግስታቸውን ለሰላም ውሉ ቁርጠኝነት የገለጡት የውጭ ጉዳይ ሚኒስትሩ ባርናባ ማሪየል ቤንጃሚን ዓለም አቀፉ ማህበረሰብን ቢሆን ለውሉ ተግባራዊነት ሊሰጥ የገባውን የሎጂስቲክስ ድጋፍ በተግባር መተርጎም ያለበት ወቅት አሁን ነው ብለዋል። እንደምታውቁት ፕሬዚዳንታችን ሳልቫኪር ማያርዲት ውሉን እንደፈረሙ ወዲያውኑ ዘላቂ ተኩስ አቁም አወጅን። የጦር ሰራዊት አዛዦቻችን የኤስፒኤሌን ጦር በ25 ኪሎ ሜትር አውጥተው እንዲያሰፍሩ መመሪያ ሰጠን። በዚያ መሰረትም እነሆ ዛሬ የመንግስት ወታደሮችን ወደ ተመደበው ስፍራ ማንቀሳቀስ ተጀምሯል። የደቡብ ሱዳን መንግስት የሰላም ውሉ ተግባራዊ መሆን እንዳለበት ለሀገሩ ሕዝብና ለዓለም አቀፉ ማህበረሰብ ለማሳየት የሚቻለውን ሁሉ ያደርጋል ብለዋል ሚኒስትሩ። እንደ ኤሮፓውያን አቆጣጠር ነሐሴ 26 የተፈረመው የሰላም ውል አማጽያኑና መንግስቱ ለሰላሳ ወራት በጋራ ስልጣን ሀገሪቱን የሚያስተዳድሩበት የሽግግር ወቅት እንዲኖር ከዚያም በ2018 ምርጫ እንዲካሄድ ነው የሚያሳስበው። አማጽያኑ ቀዳሚ መልእክተኛ ቡድናቸውን ወደ ጁባ እንዲልኩ እንጠብቃለን ብለዋል ሚኒስትሩ። ውሉ ከተፈረመበት እለት በኋላ በሶስት ወር ጊዜ ውስጥ ሁሉም ወታደራዊ ኃይሎች በ15 ማይሎች ርቀት ከጁባ እንዲወጡ ያሳስባል። ያ የጊዜ ገደብ ደግሞ በዚህ ሳምንት ውስጥ ነው። ያልተከበረ እንደሆነ ተጠያቂዎቹ አማጽያኑና ኢጋድ ናቸው የሚሆኑት ነው ያሉት። ሚኒስትሩ በደቡብ ሱዳኗ መዲና ትናንት ሰኞ ሊካሄድ ታቅዶ የነበረው የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን የመሪዎች ጉባኤ ለሌላ ጊዜ ተዛውረዋል። የስብሰባው አላማ ስለ ሰላም ውሉ ገቢራዊነት ለመነጋገር ተፋላሚዎቹን ወገኖች ለማበረታታትና ጦርነቱ ማክተሙን በይፋ ለማወጅ ነበር። የውጭ ጉዳይ ሚኒስትሩ እንዳሉት ጉባኤው የተላለፈው በኢጋድ መሪዎች ጥያቄ ነው።